ይህ የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሐምሌ 21 2016 ዓ.ም ዝግጅታችን አሁን ጀመረ። በኢትዮጵያ ነክ ዘገባዎች ስማቸው የማይገልጹ መረጃ ሰጪዎች እየበዙ ስለ መምጣታቸው ባለሙያዎች ይናገራሉ። አስተያየት እየሰጡ ስማቸው እንዲጠቀስ አይፈልጉ እና ፍርሃቱ እየጨመረ ነው የመጣው እኔ ምክንያቱ ይሄ ነው ማለት አልችልም። የሰማችኋቸው የኢትዮጵያ አርታያን ወይም ኤዲተሮች ማህበር መስራችና የቦርዱ ጸሐፊ፣ እንዲሁም የሳምንታዊ እንግሊዝኛ ጋዜጣ ካፒታል ኤዲተር ሙሉቀን የወንደሰን ናቸው። በምሽቱ ወደ እናንተ ከምናደርሳቸው ዝግጅቶቻችን መካከል አንዱ የሆነውን ስማቸውን የማይገልጹ መረጃ ሰጪዎች እየበዙ ስለመምጣታቸው ከተመለከተው ዝግጅት የተከነጨበውን የሰማችሁት። በተጨማሪም የልጆች የብዙሃን መገናኛ አቀራረብና ስለ ጋዜጠኞች የአእምሮ ጤና ያልተነገሩ እውነቶች ዙሪያም ዘገባዎች በምሽቱ ይኖሩናል። ሰላም ጤና ይስጥልኝ፣ ክቡራትና ክቡራን አድማጮቻችን የዕለተ እሁድ ሐምሌ 21 2016 ዓ ም የመስተዋት ዝግጅታችን እነው ጀምሯል። የምሽቱን ዝግጅቶች እየመራው አብሬያቸው የማመሸው አስማማየ ነው ነኝ ብራን አይሉ የስቱዲዮ ቅንብር እየመራች ከኛ ጋር አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። በምሽቱ መሰናዷችን ዘና የሚያደርጓችሁን ሙዚቃዎችንም አዘጋጅተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜናዎችን እናስቀድም። እንደምናመሻችሁ አድማጮች፣ የምሽቱን ዜና የማሰማችሁ ጽዮን ግርማ ነኝ። ህዝባዊ ወያኔ ሀርነት ትግራይ ህወሀት ህጋዊ ሰውነቱ እንዲመለስለት ለሁለተኛ ጊዜ ለምርጫ ቦርድ ደብዳቤ ማስገባቱን የፓርቲው ሊቀመንበር ደብረ ጽዮን ገብረ ሚካኤል ገለጹ። በፓርቲው ጉዳይ ከጠቅላይ ሚኒስትር አብይ አህመድ ጋር ከተነጋገሩ በኋላ ደብዳቤውን እንዳስገቡ የገለጹት ሊቀመንበሩ በሁለት ሳምንታት ውስጥ ምላሽ እናገኛለን ብለው እንደሚጠብቁ ለሀገር ውስጥ ብዙኃን መገናኛ ተናግረዋል። በጉዳዩ ላይ ከምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙልጌታ አጽብሐ ዝርዝራለው የህዝባዊ ወያነ ሐርነት ትግራይ ህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል ትላንት ቅዳሜ ሐምሌ 20 ቀን 2016 ዓ ም ለክልሉ ብዙሃን መገናኛ በሰጡት መግለጫ በፓርቲያቸው ዳግም ህጋዊ እውቅና የማግኘት ጉዳይ ከጠቅላይ ሚኒስትሩና ከሌሎች የመንግስት ባለስልጣናት ጋር ውይይት ማድረጋቸውን ተናግረዋል። በጉዳዩ ላይ ከፌዴራል ባለስልጣናት ጋር ውይይት ካደረጉ በኋላ ለቦርዱ ደብዳቤ ማስገባታቸውን ####أكو موان... نصف <applause> قوم تو እናንተ የምትፈልጉትን ደብዳቤ ጻፉ ብለውናል። እኛም የምንፈልገው ሕጋዊ ሰውነታችን እንዲመለስ መሆኑን ነግረናቸዋል። ባስገባነው ደብዳቤ የፕሪቶሪያውን ስምምነት ጠቅሰን አጭር መልእክት ልከናል። ሕወሓት እንደ አዲስ መመዝገብ ሳይሆን ሕጋዊ ሰውነቱ መመለስ ነው የሚገባው። ስለዚህም እንዲመለስልን ደብዳቤ አስገብተናል። ደብዳቤውንም ያስገባነው ትላንት ነው። በስርዓቱ መሰረት ምላሽ የሚሰጠው በሁለት ሳምንት ውስጥ ነው። ምላሽኑ አስቀድመን ልናውቅ እንችላለን። ክቡር ጠቅላይ ሚኒስትሩም ደብዳቤ ጻፉና በቀጥታ ምላሽ ካገኛችሁ መልካም ካልሆነ እንነጋገርበታለን ብለዋል ነው ያሉት። ጠቅላይ ሚኒስትር ዓብይ አህመድ ባለፈው ሰኞ የፖለቲካ ፓርቲዎች አመራሮችን በሀገራዊ ጉዳይ ላይ ባወያዩበት ወቅት ህወሓት ጠቅላላ ጉባኤውን ከማካሄዱ አስቀድሞ በተሻሻለው ህግ መሰረት አስፈላጊውን ዶኩሜንት አሟልቶ በምርጫ ቦርድ መመዝገብ እንደሚጠበቅበት ገልጸው፣ በቀደመው ቀውስ የወደመውን የሰው ህይወትና ሀብት ሳይገመገም ሌላ ጥፋት ማምጣት ጥሩ አይደለም። ምርጫ ቦርድ ህወሓትን ህጋዊ ፓርቲ ካላለው መንግስት መሆን አይችልም። ስለዚህ ተመልሰን ወደ ጦርነት እንገባለን ማለት ማለት ነው ሲሉ ማስጠንቀቃቸው ይታወቃል። የህወሓቱ ሊቀመንበር ዶክተር ደብረ ጽዮን ጉባኤ ማካሄድ ጦርነት አያመጣም ሲሉ ምላሽ ሰጥተዋል። ጠቅላላ ጠቅላላው ጉባኤው የሚረዳን ውስጣችንን ለማጥራት ነው። ምርጫ ቦርድ እውቅና ሳይሰጠን ብናካሄደውና ቦርዱ ጠቅላላ ጉባኤውን ካልተቀበለው ድገሙና አካሂዱ ይለናል እንጂ ጦርነት የሚያስገባ ጉዳይ አይደለም ነው ያሉት። የፓርቲው የቁጥጥር ኮሚሽን በቅርቡ የህወሓት አስራ አራተኛ ጠቅላላ ድርጅታዊ ጉባኤ አላማ በፓርቲው ውስጥ በተደራጁ ከፍተኛ አመራሮች ተጠልፏል በማለት አባላቱ ከአዘጋጅ ኮሚቴው ራሳቸውን እንዲያገሉ ምክንያት መሆኑን በወጣው መግለጫ ላይ ማመ እንደሚመለከቱ ይታወሳል። የፓርቲው ሊቀመንበር በጉዳዩ ላይ በሰጡት ምላሽ ከህወሓት ዲሞክራሲያዊ ማዕከላዊነት አሰራር ውጭ ነው ሲሉ የቁጥጥሩ ኮሚሽን መግለጫ ተችተዋል። ናይ ቆፀር ናይ ባዕሉ ሓላፍነት ሎ ብሓላፍነት ክሰርሕ የቁጥጥር ኮሚሽኑ የራሱ ኃላፊነት አለው። በዛ ነው መስራት የሚገባው። ተቋማዊ አሰራር እየጣስክ ቁጥጥር ኮሚሽን ነኝ ማለት አትችልም። እንደ ፓርቲ ኮ ጥርናፊ አለ። በዛ ነው የሚካሄደው። ዝም ብለህ በስርዓት አልበኝነት አይሰራም። ልዩነትህ በመድረክ ታቀርባለህ እንጂ ባገኘኸው አይደለም የሚበት ነው። በጉባኤው እኛ አመራር ሪፖርት እንደምናቀርበው ቁጥጥር ኮሚሽኑም የራሱ ያቀርባል እንጂ፣ በመሃል ህዝብ ማደናገር ለምን አስፈለገ? ነው ያሉት። የኢትዮጵያ ምርጫ ቦርድ ህወሀት ዳግመኛ ህጋዊ ሰውነት እንዲመለስለት ለመጠየቅ ደብዳቤ ማስገባቱ ሊቀመንበሩ ያስታወቁት አስመልክቶ ከቦርዱ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅታችን ነው። በእስራኤል ቁጥጥር ስር በሚገኘው ጃዳል ሻምስ በተባለ ቦታ ትላንት ለደረሰው እና አስራ ሁለት ህጻናትና አዳጊዎች ለተገደሉበት ጥቃት ሂዝቦላን ተጠያቂ ያደረገችው እስራኤል የበቀል እርምጃ እንደምትወስድ ዝታለች። በሌላ በኩል በጥቃቱ የተገደሉት ሰዎች የቀብር ስነ ስርአት ዛሬ በሺዎች የተቆጠሩ ሰዎች በተገኙበት ተከናውኗል። ሂዝቦላ በሲቪሊያኑ ጥቃት ላይ እንዳልተሳተፈ በመግለጽ አስተባብሏል። መስከረም 26 ቀን 2016 ዓ ምት የእስራኤል ሐማስ ጦርነት በጋዛ ከተቀሰቀሰ ወዲህ ጦርነቱ ወደ ብዙ የተለያዩ ግንባሮች የተስፋፋ ሲሆን የትላንቱ ጥቃት በእስራኤል እና ሂዝቦላ መካከል እየጨመረ ያለውን ውጥረት እንደሚያሰፋው ተሰግቷል። እስራኤል የበቀል እርምጃ እንደምትወስድ ካስጠነቀቀች በኋላ ሌሊት ላይ ጄቶቿ ደቡባዊ ሊባኖስ አካባቢን ደብድበዋል። ጠቅላይ ሚኒስትር ቤንጃሚን ናታንያሁ የዩናይትድ ስቴትስ ጉብኝታቸውን አቋርጠው መመለሳቸውን ተከትሎ ከጸጥታው ምክር ቤት ካቢኔያቸው ጋር የሚያደርጉትን ስብሰባ ሲያጠናቅቁ ከበድ ያለ እርምጃ ሊኖር ይችላል በሚል ተሰግቷል። ሂዝቦላ መጀመሪያ ላይ በጎላን ተራራ አካባቢ በሚገኙ የእስራኤል ወታደራዊ ቦታዎች ላይ ሮኬቶችን መተኮሱን አስታውቆ የነበረ ሲሆን ማጅዳል ሻምስ ውስጥ አስራ ሁለት ህጻናትና አዳጊዎች ከተገደሉበት ጥቃት ጋራ ምንም አይነት ግንኙነት እንደሌለው በመግለጽ ክሱን ውድቅ አድርጓል። ይሁን እንጂ የሮኬት ጥቃቱ የተሰነዘረው ከደቡባዊ ሊባኖስ ቼባ መንደር ከተሰኘ አካባቢ መሆኑን የገለጸችው እስራኤል ጥቃቱ በኢራን በሚደገፈው የሂዝቡላ ታጣቂ ቡድን መፈጸሙ የተረጋገጠና የማያሻማ ነው ብላለች። ሩሲያ በዩክሬን ምስራቃዊ ክልል በምትገኘው ዶኔስክ ግዛት ባደረሰችው ጥቃት አምስት ሲቪሎች ሲገደሉ አስራ አምስት መቁሰላቸውን የአካባቢው ባለስልጣናት አስታወቁ። የዶነስክ ገዢ ቫዲም ቪላንሽኪ ዛሬ እሁድ ስለ ጥቃቱ ከተናገሩ በኋላ ሌሎች የዩክሬን ባለስልጣናት ሩሲያ በምስራቅና በደቡብ ዩክሬን አካባቢዎች ያደረሰችው ጥቃት ተጨማሪ ሲቪሎች ማቁሰሉን አስታውቀዋል። ሞስኮ በዩክሬን ማዕከላዊ የኢንዱስትሪ አካባቢ ያካሄደች ላለች ወራት የፈጀ የማጥቃት እርምጃ ተጨማሪ ትርፍ እንዳገኘች አስታውቃለች። ዛሬ እሁድ የሞስኮ ጦር በምስራቃዊ ዩክሬን በምትገኘው ኒኮፖል ከተማ ላይ ያደረሰውን ጥቃት ተከትሎ አንድ ህጻንና የአስር አመት አዳጊን ጨምሮ ስምንት ሰዎች መጎዳታቸውንና ከነዚህ መካከል ስድስቱ ሆስፒታል ገብተው በመታከም ላይ እንደሚገኙ የአካባቢው አስተዳዳሪ ሳሪ ሊሳክ አስታውቀዋል። በተጨማሪም በዩክሬን ደቡባዊ ክርሰን ግዛት በሚገኝ መንደር ውስጥ በደረሰው ጥቃት አንድ የአስር አመትና ሁለት ታዳጊዎችን ጨምሮ ስምንት ሰላማዊ ሰዎች በሩሲያ ወታደሮች መቁሰላቸውን ሮማን ሚሮኮ የተባሉ የአካባቢው ባለስልጣን አስታውቀዋል። አድማጮች፣ ለዜናው የተመደበው ክፍለ ጊዜ በዚሁ ተጠናቀቀ። ከቀሪ የእሁድ ምሽት የመስታወት ዝግጅቶቻችን ጋር አብራችሁ ቆዩ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሐምሌ 21 2016 ዓ ም የመስተዋት ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅታችንን እንደተለመደው በሙዚቃ ነው የምንጀምረው። ፕሮግራማችን የምንከፍተው ደግሞ ተሾም ና ራይል ዮሐንስ በጋራ በተጫወቱት ገላይናና በሰኘው ቆየት ያለ ዜማ ነው። ዘና በሉበት። قلت لك ما ዜናና በተሰኘው ቆየት ያለ ዜማ ዘና እንዳላችሁ ተስፋ እናደርጋለን። አሁን ወደ መጀመሪያው የምሽት መሰናዷችን እንለፍ። የመጀመሪያው መሰናዷችን በኢትዮጵያ ነክ ዘገባዎች ስማቸውን የማይገልጹ መረጃ ሰጫዎች እየበዙ ስለ መምጣታቸው ይመለከታል። ከቅርብ ጊዜ ወዲህ ኢትዮጵያን በሚመለከቱ የአገር ውስጥና የውጭ ብዙሃን መገናኛዎች የሚወጡ ዘገባዎች ስማቸው እንዲገለጽ ወይም ስማቸው እንዳይሰማም ሆነ ምስላቸው እንዳይታይ በሚፈልጉ መረጃ ሰጫዎች የተሞሉ እንደሆኑ የአሜሪካ ድምጽ ያነጋገራቸው ጋዜጠኞችና የብዙኃን መገናኛዎች ኃላፊዎች ተናግረዋል። የመንግሥት ባለሥልጣናት፣ የንግድ ማኅበረሰብ አባላት፣ ባለሙያዎችና ተራ ዜጎች ስማቸው እንዲገለጽ ያለመፍቀዳቸው ነገር እየበዛ እንደሆነ በስራቸው አጋጣሚ እንደታዘቡ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር መኩሪያ መካሻ፣ የኢትዮጵያ አርታውያን ወይም ኤዲተሮች ማኅበር መሥራችና የቦርድ ጸሐፊ እንዲሁም የሳምንታዊ እንግሊዝኛ ጋዜጣ ካፒታል ኤዲተር ሙሉቀኔ ወንደሰን፣ በተጨማሪም የኢቢኤስ ቴሌቪዥን ከፍተኛ ሪፖርተር ኤርሜያስ በጋሾ ይናገራሉ። በዚህ ጉዳይ ደረጃ ደስታ ያጠናቀረው ዘገባ እንደሚከተለው ይቀርባል። ይህ በመገናኛ ብዙኃን ስምና ማንነትን ሳይጠቅሱ መረጃዎችን የማቀበልም ሆነ የማስተላለፍ ነገር በተለይ ከቅርብ ጊዜ ወዲህ እየበዛ መምጣቱ ይስተዋላል። ለምን ይሆን? የደሴ ነዋሪ ከቅርብ ጊዜ ወዲህ ስማቸውን መግለጽ ያልፈለጉበትም ምክንያት ያስረዳሉ። ከዚህ በፊት በነበረው ሁኔታ ብዙ ቃለ መልቶችን አድርገናል። በዛ ጊዜ ስማቸ ለጽ ነበር ስናወራ የነበረው አሁን ግን እንደው ከቅርብ ጊዜ ወዲህ በተለይ በዚህች በሀገሪቱ ውስጥ ከተፈጠረው ነገር አንጻር ይህን ህዝቡ ላይ የደረሰ ካል ተቆቃውን እንግዲህ ማስ ኢንቴንሽኖች ምናምን አሉና ከዛ ከዛ እንግኑ አሁን ምን ጀምሮ ሌላውም ስሙን ለመቅረፅ የማይፈልግ በደቡብ ኢትዮጵያ ስማቸውን ጠቅሰው በሰጡት መረጃ የታሰሩ መሆኑን የገለጹልን ሌላው ነዋሪ የመኖር ስጋትም ስላለኝ ማውራት በጣም ከበኛ ጣም ስጋ ላ ይችላለን ነው ማውራት እርሶ እርሶ የደረሰበት ነገር አለ ወይም ሌላ ሰው ላይ የደረሰ ነገር ያውቃሉ? አንደኛ በእኔም ላይ ደርሷል። አርባ ስምንት ቀን ሙሉ ያለምንም ወንጀል ያለምንም ጥፋት ደሞዝ በመጠየቃችን ብቻ ታስሩ ያለው ከታሰሩ ሰዎች አንዱ እኔ ነኝ። እንደውም በዚህ አካባቢ ምንም ክስ ሳይኖር በነፃ የወጣንበት ወደ አረባ የሚሆን ሰዎች በዚህ በባለዋቸው ክላስተር በዚህ ባድያ በዛው ልክ ደግሞ እድል ነው። የት እንዳለ የማይታወቁት ሌሎች አሉ። የተያዙት በሌላ ምክንያት ነው ወይስ ለመገናኛ ብዙሃን መረጃ በመስጠታቸው ነው? በመናገራቸው ነው? ለመገናኛ ሚዲያ መረጃ በመስጠት ብቻ ነው። ሌላ መረጃ የለም። የወረዳውን ኢሜጅ አጥፍትያል። የከተማውን የውም የዚህ አካባቢ ኢሜጅ አጥፍትያል፣ ብትራብ መናገር የለብህም፣ ማውራት የለብህም። በምልክ ነው ሰዎች የተሳደዱ እያሉት። ሌላዋ የባህር ዳር ነዋሪ መሆናቸውን የገለጹልን ስማቸውን ገልጸው መረጃ መስጠት የማይፈልጉበትን ምክንያት ይናገራሉ። ያው ብዙ ጊዜ ስማችንን የማንገልጸው በሁለት ምክንያት ነው። አሁን እኛ ባለንበት ወቅታዊ ሁኔታ የምናነሳው ሀሳብ የሚቀበለውም ወገን ይኖራል፣ የማይቀበለውም ወገን ይኖራል። ስም እራሳችን ስም የአንድ ሰው መለያ ነው አይደል? ያንን የራሳችንን አጋልጠን እስከ አባታችን ድረስ ስንናገር የምንናገረው ሀሳብ የማይቀበለው ወገን እኛን ጉዳት ለማድረስ በቀላሉ ምቹ ሁኔታ ፈጠረለት ማለት ነው። ከመንግስት አካል ሀሳባችንን የሚቃረን ሊኖር ይችላል። እንደገና ደግሞ ከዛው ጎረቤታችን ሊሆን ይችላል። ከአካባቢያችን ያለ ሰው ለምን እንደዚህ አይነት ጥያቄ? ምክንያቱም የምናወረውን ነገር ግማሽ ሲቀበል ግማሽ ስለማይቀበል የደህንነት ስጋት ስለሚገባል። ከዛ አንጻር ስማችን ላለመጥቀስ እናስባለን። ይህ በመገናኛ ብዙሀን ስምና ማንነትን ሳይጠቅሱ መረጃዎችን የማቀበልም ሆነ የማስተላለፍ ነገር በተለይ ከቅርብ ጊዜ ወዲህ እየበዛ መምጣቱን የኢቢኤስ ቴሌቪዥን ከፍተኛ ሪፖርተር ኤርሚያስ በጋሻው ይናገራል። ስሜ እንዲጠቀስ አልፈልግም፣ ምስሌ እንዲቀረጽ አልፈልግም የሚሉ አስተያየት ሰጪዎች ዜናና ዘገባዎችን በምንሰራበት ጊዜ እየበዛ እንደመጣ እኛም በስራችን ላይ የምናስተውለው ጉዳይ ነው። በእርግጥ ኢትዮጵያ ውስጥ በተለይ ከመገናኛ ብዙኃን ስራ ጋር በተያያዘ መረጃ ለመስጠት ፈቃደኛ ያለመሆን ጉዳይ እየተባባሰ ነው እንጂ እየቀነሰ የመጣ ጉዳይ አይደለም። አሁን ሀገሪቷ ካለችበት የጸጥታና የደህንነት ሁኔታ እንዲሁም የፖለቲካ ሁኔታ ጋር በተያያዘ እየተባባሰ መጣ እንጂ መረጃ ለመስጠት ፈቃደኛ ያለመሆን ጉዳይ እስካሁን ድረስ ያልተፈታ ችግር ነው። ከተርታው ዜጋ አንስቶ እስከ ከፍተኛ ባለስልጣናት ድረስ፣ ካልተማሩ ሰዎች አንስቶ ክሪቲካል እስከሆኑ ምሁራን ድረስ ሀሳባቸውን ኦንዘ ሪከርድ ለመገናኛ ብዙሀን ለማካፈል ፈቃደኛ ያለመሆን ሁኔታ አለ፣ እየተባባሰ ነው እንጂ እየቀነሰ አልመጣም። በሳምንታዊው የእንግሊዝኛው ካፒታል ጋዜጣ ላይ የሚሰራውና የኢትዮጵያ አርታያን ማህበር መስራችና የቦርድ ጸሐፊ የሆነው ሙሉቀን ወንደሰን ከቀደመው መንግስት ጋር ሲያነጻጽረው፣ ልማዱ እየጨመረ የመጣ ብቻ ሳይሆን መልኩንም እየቀየረና በአይነቱም እየሰፋ መምጣቱን ይናገራል። ድሮ ድሮ ሁሌ የሚገርመኝ በቀደመው ዘመን በሚኒስትሮች ደረጃ ወይም ደግሞ ከነሱ ውጭ መውጣት የሌለበት መረጃ ነው። በኦፍ ዳሪካር ከሚነገር ወይ በምንጮ አሁን ደግሞ እንዳውም ባለሙያዎችም ዩኒቨርሲቲ ባለሙያዎች እንዲህ ዓይነት ነገር ቢፈጠር ምንድን ነው የእናንተ አስተያየት? የሆነ ንግድ ውስጥ ያሉ ባለሙያዎች ሊሆን ይችላሉ ወይ የመሳሰል ይጠቅ ባለሀብቶች ራሳቸው የባለ ሀብቶች በጉዳዮቻቸው ላይ ችግር ገጥሟቸው ስሜን ሳጠቀስ ይሄ ይሄ ነገር ይህንን ነገር ገጥሞናል ይሄ ይሄ ነገር ይመጣል እንዲህ ካልሆነ የሚል አስተያየት እየሰጡ ስማቸው እንዲጠቀስ አይፈልጉም እና ፍርሃቱ እየጨመረ ነው የመጣው እኔ ምክንያቱ ይሄ ይሄ ነው ማለት አልችልም ግን ሰዎች ጥፋ አደል ሙሉ ቀን ይህ ስምና ማንነትን በመደበቅ መረጃ የመስጠት ጥያቄና ልማድ በመንግስት ብቻ ሳይሆን በማህበረሰቡና በተለያዩ ዘርፍ በተሰማሩ ባለሙያዎችም ጭምር ዘንድ የሚታይ መሆኑን ያስረዳል። ይሄ ችግር ያለ እንደ ማህበረሰብም ይመስለኛል ማህበረሰብ ሳይሆን አይቀርም ከዛ ጋር ምናልባት ሊያያዝ ይችላል። ግን ፖለቲካ ወይም አሁን ብዙ ጊዜ ሚዲያዎች መረጃ የሚፈልጉት ከመንግስት ተሿሚዎች ደግሞ ከመንግስት ኃላፊዎች ወይም ከቢሮ ኃላፊዎች ከሚመለከታቸው ባለሙያዎች ነው። ከዛ ባለፈ ደግሞ ከህብረተሰቡም እንደዚሁም ደግሞ የተለያዩ ውጭ ያሉ ባለሙያዎች አሉ። ለምሳሌ ዩኒቨርሲቲ ውስጥ ሊሆን ይችላል ወይም ደግሞ በተለያየ ጉዳይ ላይ ኤክስፐርቲዝ የሚሰጡ ሰዎች ይኖራሉ እና ከነሱ አካባቢ ነው መረጃ የሚገኘው እንግዲህ ቀደም ባለው ዘመን አሁንም ያው ትሬንድ ተመሳሳይ ነው። ከዚህ በፊት እኔ በአቅለኝ ልምድ እንግዲህ የጉዳዩ ቀጥተኛ ባለቤቶች ራሳቸው ሳይቀሩ ሚኒስትሮች ለምሳሌ ወይም ሚኒስትር ዴኤታዎች ሊባል ይችላል እና እነሱ አንዳንዴ ሲሜንስ አጠቅስ ይሄ ነው መረጃ ያለው መረጃ ብለው ሲሰጡ ይታያል። እና እንደዚህ አይነት ልምዶችን ፈልሰናል። አሁን ላይ ደግሞ ያው መልኩ የተቀያየረ ቢሆንም ተመሳሳይ ነው። ምክንያቱ ምንድን ነው ከተባለ ኃላፊነትን የመውሰድ ፍርሃት ይመስለኛል እንግዲህ ለደህንነታቸው አስጊ ባልሆነበት ሁኔታ ውስጥ ሆነው ማንነታቸውን በመግለጽ መረጃ መስጠት የማይፈልጉት ሰዎች መኖራቸውን የሚናገረው ኤርሚያስ፣ ይህም የራሱ የሆነ ሌላ ምክንያት አለው ይላል። ይህ ምናልባት ከተለያየ አንግል ልንመለከተው እንችላለን። አንደኛው ጉዳይ ግን ለሚተላለፈው መረጃ ኃላፊነት ላለመውሰድ ወይም ደግሞ በመረጃው ትክክለኝነት ላይ ማረጋገጫ መስጠት ካለመፈለግ የሚመነጭ ሊሆን ይችላል። ምናልባት ደግሞ ፋይናሊ ያ ስሙ እንዳይጠቀስ የፈለገው አካል የሚሰጠው መረጃ ትክክል ያልሆነ ሆኖ ከተገኘ ስሙን ስላልጠቀሰ ተወቃሽ የሚሆነው ወይም ኃላፊነት የሚወስደው የሚዲያ ተቋሙ ነው የሚሆነው እና ከእንዲህ አይነት ኃላፊነትም የመሻሽ ጉዳይ ሆኖ ነው የምመለከተውና ይሄ በጣም አስቸጋሪ ነው። ለመገናኛ ብዙሀን ስራ እንዲህ አይነቱ ልምድ መቀረፍ ያለበት ሁኔታ ነው። በአማራው ክልል ሸዋሮቢት ነዋሪ ያለው ነባራዊ ሁኔታ ማንነትን ገልጾ መረጃ ለመስጠት የሚያስደፍር አይደለም ይላሉ። ተናግረ ሁሉ ነገር በምታወራ በማይታወቁ ሰዎች መታገጥ ይኖራል። በድንገት መከላከያ ራሱ ስለዚህ በተሻለ መጠን እውነቱን ተናግረው ሰሞኑን ይመረጣል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር መኩሪያ መካሻ ይህ ማንነትን ሳይጠቅሱ መዘገብ ጠቃሚ የሚሆንበት አግባብ ቢኖረውም የጋዜጠኝነትንና የሚዲያ ተቋማትን ተአማኒነት በጣም የሚጎዳ መሆኑን ያስረዳሉ። በአንድ በኩል ያው የጋዜጠኝነትን ነጻነት ትክክለኛነቱንና ተአማኒነቱን ይፈታተናል። ይሄ በተለይ በጣም ብዙ ጊዜ የሚፈታተን ነው። በተለይ ለተአማኒነት እጅግ በጣም አደ ganhar a cara ዞሮ ዞሮ ሙያውንም የሚያሳንስ በኋላ ያ ጉዳይ እንደው በተጨባጭ እውነት የማይሆን ከሆነ ያንን የሚዲያ ተቋም በጣም የሚያሳንሰውን ሁኔታ የሚፈጥር ነው። በሌላ በኩል የራሱ ደግሞ የሆነ ጎጎን ያለበት ጊዜ አለ። በተለይ በጣም ግራንድ የሆኑ የሙስና ሁኔታዎች ሲኖሩ፣ አንዳንድ የፖለቲካ ስካንዳሎች እንደዚህ አይነት ነገር ሲኖሩ በተለይ እንዲሁ ስማቸውን መግለጽ የማይፈልጉ ሰዎች ለጋዜጠኞች ሊክ የሚያደርጉበት ሁኔታ አለ። ይሄ ሲዘገብ እናያለን። ይሄ ግን አልፎ አልፎ ነው። ብዙ ጊዜ የሚፈጸም ነገር አይደለም። መረጃን እንደ ልብ ማግኘት በማይቻልበት እንደ ኢትዮጵያ ባሉ አገሮች ውስጥ ጋዜጠኞች እንዲህ ያሉ ችግሮች የሚገጥሟቸው ቢሆንም፣ በዚህ ሁኔታ ውስጥ ቢሆን እንኳ ይህ አይነቱ የዘገባ ልማድ የሚበረታታ አይደለም ይላሉ መምህር መኩሪያ ስለዚህም ነው ብዙ ሚዲያ ድርጅቶች ኤዲቶሪያል ፖሊሲ የሚባል ነገር አላቸው እና በዛ በኤዲቶሪያል ፖሊሲ ይሄ ህግ ነው ስነ ምግባር ስለሆነ ይህንን መከተል ስላለባቸው እንደዚህ አይነት ህገዳዎችን ያስቀምጣሉ ስለዚህ ይሄ አንደኛ ለሚዲያው ይጠቅማል ሁለተኛ ለታዳሚውም እጅግ በጣም ጠቃሚ ነው እንደገና ደግሞ የራሳቸውን የሚዲያ ስታንዳርድ ደረጃ ለመጠበቅ ሲሉ ይህንን እንደው በሚገባ አጠንክረው ሊይዙት ይገባ። መረጃ ለመስጠት በይፋ የተቋቋመው የመንግስት ድርጅት ኃላፊነቱን በሚገባ ካልተወጣ ይህ ችግር የሚቀጥል መሆኑንም መኩሪያ ይናገራሉ። በተለይ መንግስት ኮሚኒኬሽን፣ ጽህፈት ቤት፣ ኤጀንሲ ያሉ ድርጅቶች በዚህ በኩል ትልቅ ኃላፊነት አለባቸው። ምክንያቱም እንደዚህ አይነት ነገር እየበዛ ሲሄድ ዞሮ ዞሮ ጉዳቱ ለመንግስትም ጭምር ነው። እንደውም መንግስት የበለጠ ማበረታታት ያለበት በተለይ ሂስ የሚሰጥ መንግስትን ሊመልስ የሚችል ከተሳሳተበት መንገድ ሊያርመው የሚችል አቀራረብ እንዲኖራቸው በማድረግ ዝም ብሎ ተጨባጭ ያልሆነ ሳይሆን ግን በተጨባጭ መንግስትን የሚተች ነገሮች በሚቀርቡበት ጊዜ ብዙ ነገሮች በመንግስት በኩል ሊስተካከሉ ይችላሉ። ለመንግስትም ጥቅም ነው። ጉዳት የለው። ስለዚህ ይህን መገንዘብ ያለባቸው ይመስለኛል። ማንነትን ሳይገልጹ የሚሰጡ መረጃዎች የበዙ መምጣት በመገናኛ ብዙኃን ተአማኒነትና ተቋማቱ ለማህበረሰቡ በሚሰጡት ጥቅም ላይ የሚኖራቸው ጎጂ ጎኖች በሀገር ሰላምና የመተማመን ላይ የሚፈጥሩት ችግር ከፍተኛ መሆኑን ያነጋገርናቸው ነዋሪዎችና ባለሙያዎች ገልጸውልናል። በዚህ ጉዳይ የመንግስትን አስተያየት እንዲያስደምጡን በስልክና በቴክስት መልእክት የተውንላቸው የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዲኤታ ሰላማዊት ካሳን መልሰን ልናገኝ አልቻልንም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንድ ጊዜ ወደ እናንተ የሚደርሰውን የመስተዋት መሰናወዷችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም ላይ በቀጥታ መከታተል ይችላላችሁ። አት ቪኦ አማሪክ የፌስቡክ ሃሽታግ ቪኦ አማሪክ የኤክስ ወይም በቀድሞ አጠራሩ ትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። አሁን ደግሞ ወደ ሁለተኛው ቅንብራችን እናልፋለን። ተከታዩ መሰናዷችን ደግሞ ወላጆችን እያስጨነቀ ያለው የልጆች የብዙሀን መገናኛ አቀራረብ ላይ ትኩረቱን ያደርጋል። በኢትዮጵያ አዳጊ ልጆችን ከእድሜያቸው በላይ በሆኑና ማኅበራዊ ጉዳዮችንና ፖለቲካዊ ቧልትን በቀላቀሉ የብዙሀን መገናኛ ፕሮግራሞች ላይ የመጋበዝና እንዲናገሩ የማድረግ ልምድ እየጨመረ መምጣቱን ባለሙያዎች ይናገራሉ። ጅምሩ በዚሁ ከቀጠለ ማህበረሰባዊ መዛባት እንደሚያስከትልም ባለሙያዎቹ ገልጸዋል። በአሁኑ ወቅት በቴሌቪዥንና በዩቲዩብ ቻናሎች የመዝናኛ ዝግጅቶች ላይ አዳጊ ሕፃናቱን እያቀረቡ ለዕድሜያቸው የማይመጥሉ ጥያቄዎችን የመጠየቅና የማሳተፍ ስሑት ልማዶችን ከወዲሁ መግራት የወላጆች ኃላፊነት መሆኑንም ባለሙያዎች ይመክራሉ። በዚህ ጉዳይ የተዘጋጀውን ዘገባ እንደሚከተለው ይቀርባል። በኢትዮጵያ ከቅርብ ጊዜያት ወዲህ ሕፃናትና አዳጊዎችን ወደ ብዙኃን መገናኛ የሚያመጡ የማኅበራዊ ትስስር ገጾችና የቴሌቪዥን ፕሮግራሞች እየተበራከቱ መጥተዋል። ይህን ተከትሎም ልጆች በፕሮግራሞቹ ላይ የሚሰጧቸው ሐሳቦችና አስተያየቶች ለልጆች አስተዳደግ የሚበጃ አይደለም በሚል ቅሬታ ሲቀርብበትም ይሰማል። የአሜሪካ ድምፅ ያናገራቸው የሥነ ልቦናና የማኅበረሰብ ጥናት ባለሙያዎች ልጆች የሚቀርቡባቸው ፕሮግራሞችና የሚጠየቋቸው ጥያቄዎች ከእድሜያቸው ጋር ያልተገናዘበ ቀጣይ ሕይወታቸውንም ታሳቢ ያላደረጉ መሆናቸውን ያብራራሉ። ይህ ደግሞ እንደ ወላጅም የሚያስጨንቁኗል ሲሉ ስጋታቸውን ይገልጻሉ። ይህን ከወዲሁ በመግራት ረገድ ቀዳሚው ኃላፊነት የወላጆች እንደሆነ የገለጹት ባለሙያዎቹም የብዙኃን መገናኛዎችም ልጆችን ወደ የፕሮግራሞቻቸው የሚያቀርቡበትን አሰራር የሚወስኑበት ሙያዊ መመሪያ ሊኖራቸው ይገባል ብለዋል። በዋቸሞ ዩኒቨርሲቲ የሥነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምሩ አንዱ ዓለም አሰፋ የሚበዙት ፕሮግራሞች ልጆችን ከእድሜያቸው ጋር ያልተገናዘቡ ጥያቄዎችን በመጠየቅ አዋቂዎችን በማዝናናት ላይ እንደሚያተኩር ያስረዳሉም። ይህም በዚሁ ከቀጠለ ማህበረሰባዊ መዛባት እንደሚያስከትል መምህር አንዷለም ያመለክታሉ። ልጆች አምጥቶ ከአቅማቸው በላይ ወይንም ከዕድሜያቸው የማይፈቅዱ ነገሮችን በመጠየቅና ልጆች ደግሞ የተጠየቁትን ቀጥታ ነው የሚመልሱት፣ ያንን በሚሰጡት መልስ ላይ የተመረኮዙ ፕሮግራሞች እየተስፋፉ ነው እና ይሄ ነገር ቢታሰብበት የሚል ነው። ሰሞኑንም የተለያዩ ሚዲያዎች ሚኒስትሪ ሚዲያዎች ላይም እንደዚሁ ይህን ችግር በተደጋጋሚ እያየን ነው። ከዚህ የተነሳ ልጆቹም ለአላስፈላጊ ትችት፣ ወቀሳ እና ለብዙ ትችት ተጋልጠው እያየን ነው። ማህበረሰቡ ልጆችን በበጎ የማሳደግ እሴት አለው። ሶ ከዚህ ሴት የወጣ ነገር ሲሆን ልጆቹ ላይም ጉዳት የሚያስከትል ነገር ይሆናል። ለምሳሌ አሁን የሰሞኑን አንድ ኢንሲደንስ እንኳን ብናነሳ ከፕሮግራሙ ከተላለፈ በኋላ ልጆቹ ላይ ህጻናቱ ላይ ወቀሳ፣ ቤተሰቦቹ ላይ ትልቅ ስድብ፣ ወቀሳ የመሳሰሉት እየደረሰ ነው። የዚህ ምክንያት ምንድን ነው? እኛ ጋር በተጨባጭ ያለው ማህበራዊ ህይወት፣ አስተሳሰብ፣ ባህል፣ ስርዓት፣ ወግ ከዛኛው የተለየ ስለሆነ ነው። ዞሮ ዞሮ እነዚህ ልጆች መልሰው ከማህበረሰቡ ጋር ያደርጉ ስለሆነ ልጆቹ ላይ ተጽዕኖ ያመጣል። ባደጉ ሀገራትም ልጆች ላይ አተኩረው የሚሰሩ የቴሌቪዥን ፕሮግራሞች የተለመዱ ናቸው። ሁኖም ፕሮግራሞቹ የልጆችን ተሰጥኦ በማሰስና ክህሎቶቻቸውን በማስተዋወቅ ላይ አተኩረው የሚሰሩ እንደሆኑ የስነ አእምሮ ሐኪሙ ዶክተር ኤርሲዱ ለንደቡ ይናገራሉ። ዶክተር ኤርሲዶ የልጆቻችን ኢትዮጵያ በተሰኘው የራዲዮ ፕሮግራምም አዘጋጅም ናቸው። ከውጭ አገራቱ አካሄድ በተጻራሪ በኢትዮጵያ ጥቂት የማይባሉ ፕሮግራሞች ላይ ህፃናትና አዳጊዎች ፖለቲካና እምነትን ጨምሮ እድሜያቸውን ከግምት ባላስገቡ በርካታ ጉዳዮች ላይ አስተያየት እንዲሰጡ ሲደረግ ማየት እየተለመደ መጥቷል ይላሉ። የውጭ ሀገሮቹን ሚዲያ የህፃናት፣ እንደዚህ ካየ ብዙ ጊዜ ታለንትድ ልጆች ነው የሚያመጡት እና እነዛን ልጆች ብቃት ታለንት ለማሳየት ነው። ያ ታለንት ወይም ብቃት አርት ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ወይም ሌላ ተግባቦች ችሎታ ሊሆን ይችላል። እንደዚህ አይነት ነገር አለ እና ከዛ አንጻር እኔ አሁን በዛ አይነት አውድ ብቻ ነው የልጆቹ ወደ ሚዲያ መምጣት ይጠቅማል ብዬ የማስበው። ማለት የሚያስተላልፉት ነገርም ልክ እንደ ልጅ ማለት ነው የልጅነት በዛ እድሜ የሰሩትን የሆኑትን እና ወደፊት ደግሞ መሆን የሚፈልጉትን የሚያሳይ ጠቃሚ ነገር ለማሳየት እና ወላጆች ልጆቻቸውን በዛ አይነት እንዲያሳድጉ ከዛ ልጅ የሄደበት ሂደት እና ከዛ ልጅ ቤተሰቦች የሆነ ጠቃሚ ነገር ከመማር አንጻር የሆነ ጥቅም ይታየኛል። ከዛ ውጪ እንግዲህ የአቅራቢ ሚዲያዎቹ ዓላማ ምንድን ነው ነው ልጆቹን ሲያቀርቡ ማዝናናት ነው? ማስተማር ነው? ከዛ ውጭ የሆነ ምንድን ነው የሚለው ነገር ብዙ ጊዜ እሱ ያሳስበኛል። አንዳንዴ እንደውም ትንሽ በጣም የሚገርሙ አንዳንድ ነገሮች ታያለህ። ለምሳሌ የራሳቸውን፣ የቤተሰቦቻቸውን አቋም ቤተሰብ ውስጥ ያሉ ሰዎችን የእምነት አቋም ወይም የፖለቲካ አቋም ወይም የሆነ ነገር ትልልቅ ሰዎች ጎልማሶች ሊናገሩ የፈሩትና ሊሉ የፈለጉትን ነገር በህፃኖች አፍ ውስጥ ከቶ ማስወራት ልክ አይመስለኝ ሳስበው ማለት ነው። የተባበሩት መንግስታት የህጻናት መርጃ ድርጅት በመጻሩ ዩኒሴፍ ህጻናትና አዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ሊደረጉ በሚገቡ ጥንቃቄዎች ላይ መመሪያ አውጥቷል። በቃለ መጠይቆች ልጆችን በሌሎች እይታና ግምገማ ተቃለው እንዲታዩ ሊያደርጉ ከሚችሉ ምልከታዎች ወይም አስተያየቶች መጠንቀቅ እንደሚገባ መመሪያ ያስቀምጣል። ይህም ልጆችን ለጭንቀት የሚዳርግ ትችትና ወቀሳ ሊያጋልጣችሁ ይችላል ይላል። በኢትዮጵያ እነዚህም መሰል ፕሮግራሞች በልጆች አስተሳሰብ ላይ ስላደረሱት ጉዳት አንድ አይነት ድምዳሜ ላይ ለመድረስ ጥናት መስራት ያስፈልጋል የሚሉት ዶክተር ኤርሲዶ እርሳቸው ከወዳጆቻቸው ጋር በጉዳዩ ላይ ደጋግሞ መነጋገራቸው በማውሳት ችግሩ ወላጅን የሚያስጨንቁናል ይላሉም። ከአንተ ጋር ከተነጋገርን በኋላ አንድ አምስት አስር የሚሆኑ ወላጆች ጋር ለማውራት ሞክረን ምንድን ነው እንዴት ታዩታላችሁ የሚልና በሚያስገርም መልኩ ከአስሩ ሰዎች ውስጥ አንዱም ሰው እየሆን ያለውን ነገር አልወደድኩትም ብቻ ነው ያሉት እንጂ ወድጀዋለሁ ወይም በሌላ መንገድ ላይ ፈልጋለሁ ሲሉ አላየው። ይሄ በቂ ነው ልልህ አይደለም፣ ግን ያው ሰፋ ያለ ጥናት መረጃ፣ ሌላም ነገር ይፈልጋልና እኔ አሁን በደንብ አድርጌ መጠየቅ ፈልገው ሚዲያ ላይ የሚያመጧቸው ሰዎች የተግባቦት ግብ ምንድን ነው ነው እነዛ ልጆች በማምጣት አንደኛ ለማን ነው እያሳለፉ ያሉት ተግባቦቱን መረጃ እየላኩ ያሉት ለማን ነው ለልጆች ነው ያንን ለሚያዩ ልጆች ነው ለወላጆቻቸው ነው ለማን ነው የሚለው እንትን ነው እኛ ሀገር ደግሞ ሰዎች ቴሌቪዥን ለምሳሌ ከሆነ ቤት ውስጥ ሁሉም ሰው ነው ቴሌቪዥን አንድ ላይ የሚያየው ልጅማ ያን ወላጅም ያያል ምንም ያያል ስለዚህ ብዙም እኔ ጠቃሚ ነገሩ እንደዚያ አይነት ነገሮች ላይ አልታየኝም ግን ብቃትን የልጆችን ብቃት ለማሳየት ግን ይሄ ብቻ ሳይሆን በርካታ የልጆች ፕሮግራም መኖር አለ። የስነሰብ ጥናት መምህሩ አቶ አንዷ አለም በበኩላቸው ችግሩ በማህበራዊ ትስስር ገጾች ላይ ጎልቶ ቢታይም የራሳቸው የአርቶት ፖሊሲ ባላቸው የቴሌቪዥን ጣቢያዎች ዘንድም እንደሚንጸባረቅ ይጠቁማሉ። ሚዲያ ላይ ከቀረቡ በኋላ ሚዲያ ተቋማትም እንደ ተቋም ብዙ ፕሮሲጀር አለው። አንድ ፕሮግራም ተሰርቶ አየር ላይ እስኪውል ድረስ ብዙ የኤዲቶሪያል ህጎች፣ ፕሮሲጀሮች፣ ኤዲቲንጎች አሉና በተለይ የልጆች ጉዳይ ሲሆን ደግሞ ትልቅ ትኩረት ሊሰጠው ይገባል። ሚዲያም እንደዚሁ ኃላፊነት አለው። አሁን የምናየው በእኛ ሀገር እየተበራከተ ከዕለት ተዕለት እያየን ያለነው ነገር ግን ምንድን ነው ልጆችን የሚዲያው ገጽ ላይ ዋና ተዋናይ የሆኑ ለልጆች እዛ ጋር ቀርበው በሚናገሯቸው በሚያደርጓቸው ነገሮች ላይ ፕሮግራሞች ሳቢነትን እያገኙ እኛም እንደ ማህበረሰብ ሳናቀው ፕሮግራሙ ብዙ አድማጭ ተመልካች እያገኘ ያለበት ሁኔታ አለ እና ይሄ ነገር እየተለመደ የመጣ ይመስለኛል። ይሄ እንግዲህ ከዚህ በላይ እያደገ ከሄደ እንደ ማህበረሰብም ብዙ ችግር ውስጥ ሊከተን ይችላል እና ይሄ መታሰብ አለበት የሚል ሀሳብ አለኝ። ነገ የልጆቹ አስተዳደግ ላይ የልጆቹ ስነ ልቦና ላይ የልጆቹ የትምህርት ሁኔታ ላይ ምን ተጽዕኖ ሊያስከትል ይችላል የሚሉ ነገሮችን ገምግመው ፕሮግራሞች በዚህ መልኩ እየታረሙ ቢተላለፉ መልካም ነው ባይ ነኝ። እንደዚህ አይነት ፕሮግራሞች ደግሞ አድዋንስ ከተቀረጹ አየር ላይ ከዋሉ በኋላ እንደ ዶክመንት ስለሚቀመጡ ልጆቹን ይከተላሉ። በሄዱባቸው በትምህርት ቤት በሚውሉባቸው ቦታዎች ላይ ስለሚከተሉ ተጽዕኖ ሊያስከትልባቸው ይችላል። በሌላ በኩል ልጆችን በተመለከተ በሚያስተላልፏቸው የፕሮግራም ይዘቶች በብዙዎች ዘንድ አብነት ተደርገው የሚጠቀሱ ብዙሃን መገናኛዎችም ይነሳሉ። ከእነዚህ መካከል ላለፉት አምስት ዓመታት የሙሉ ጊዜ ሰዓቱን በልጆች ላይ አተኩሮ እየሰራ የሚገኘው የኢትዮጵያ ልጆች የቴሌቪዥን ጣቢያ ተጠቃሽ ነው። ዋና ስራ አስፈጻሚው አቶ ቢኒያም ከበደ ጣቢያቸው በሳምንት ሀያ አራት የልጆች ፕሮግራሞችን ለአየር እንደሚያበቃ ገልጸው የልጆችን ስብናና አስተዳደግ መቅረጽ ዋና መርሁ አድርጎ እንደሚሰራ ያስረዳሉም። እንግዲህ የኢትዮጵያ ልጆች ቴሌቪዥን ላይ እስካሁን እየሄድንበት ያለው አካሄድ ኤዲቶሪያል ፖሊሲው የሚነሳ ነው። በተለይ የልጆች ነገር ላይ የእኛ ሚዲያ እንዳጠቃላይ እንደ መምህር የማስተማርን እንደ ወላጅ ደግሞ ልጆችን የመንከባከብ ኃላፊነት ጭምር ያለው ነው። ከዛ ሲያልፍ እንደ ጓደኛ ሆኖ ደግሞ ልጆችን የማጫወት ነገር አለው። ስለዚህ ለልጆቹ የሚፈልጉትን ብቻም ሳይሆን የሚያስፈልጋቸውን ከግምት በማስገባት ነው። በዚህ ላይ የበለጠ ለማብራራት ነገሮችን የልጆችን ባህሪ የመቅረጽ ኃላፊነቱን በዛ ደረጃ የሚመሰረት ነው። ለምሳሌ ልጆችን መስረቅ ጥሩ ነው ወይስ አይደለም ብለህ እንደማትጠይቀው ሁሉ መስረቅ ልክ እንዳልሆነ ካስረዳ በኋላ ነው የምትቀጥለው። ስለዚህ አሁን በዘመናዊነት ስም ወይም ደግሞ ከጊዜው ጋር ነው በሚል ልጆች እንደልባቸው ይናገሩ፣ የተናገሩትን እንዳለ ይተላለፍ የሚል አካሄዶችን ሚዲያችን የሚቀበለው አይደለም። በተቻለ መጠን ጥንቃቄ በተሞላበት መልኩ ልጆች ስርዓት የሚባለው መስመር ተሰምሮ በዛ ውስጥ ግን ሰባቸውን እንዲያስተላልፉ እንዲናገሩ የምናደርግበት አካሄድ ነው ያለው። አሁን በጅምር የታየው ችግር ስር ሳይሰድ ከወዲሁም ማስተካከል እንደሚገባ ያመለከቱት ዶክተር ኤርሲዶው ለዚህ ደግሞ ትልቁ ኃላፊነት ያለው ወላጆች ዘንድ ነው ይላሉም። ልጆች የወላጆች ናቸው። አሁን እኔ የኔ ልጅ በቴሌቪዥን ከታየ እንዲታይ የሚፈልገው በትምህርት ችሎታው በስፖርት ችሎታው ምናልባት በሙዚቃ በዳንስ ችሎታው ወይም ሌላ በፈጠራ ችሎታው ነው እንዲታይ የምፈልገው እንጂ እኔ እንደ አንድ ሰው ያለኝን የእኔን የፖለቲካ አመለካከት መጥቶ በቲቪ እንዲያወራልኝ አልፈልግም። እንደዛ እንዲጋለጥም ልጅ አልፈልግም እና ስለዚህ ወላጆች ናቸው በመጀመሪያ ወደ መፍትሄ ሲመጣ ወላጆች ልጆቻቸው በዋናው ሚዲያ በሜንስትሪም ሚዲያ በሚባለው የሚሆኑ። በሶሻል ሚዲያ ይሁን ልጆች ጋር ተያይዞ የሚወጡ ይዘቶችን ወላጆች ሆኖ ማድረግ አለባቸው። በወላጆች ሚና የሚስማሙ አቶ ቢንያም በበኩላቸው የብዙሃን መገናኛ ተቋማትም ልጆችን የሚያስተናግዱበት መመሪያ ሊኖራቸው እንደሚገባ ያስገነዝባሉም። ሳይቃጠል በቅጠል እንደሚባለው አንዳንድ ነገሮችን መሰረታዊ ጥናት ተደርጎባቸው ልክ አለመሆኑን መስመር ማስያዝ የሚያስፈልግ ይመስለኛል። ዛሬ ላይ ይሄ የመደበኛ ሚዲያ ብቻም ሳይሆን ማህበራዊ ሚዲያዎችም በስፋት ያሉበት ሁኔታ ውስጥ ስላለን ልጆቻችን አንድ የማንክደው ነገር ምንድን ነው፣ በዚህ በዘመናዊ ሳቤ ውስጥ እኛ ብዙ የምንሰታቸውን ነገሮች የማስተዋል የማየት ነገር ይኖራቸዋል። አሁንም ቢሆን እያየን ያለነው ነገር ልጆችን እንደ አስደናቂ ክስተት እየቆጠርን በልጆቹ ሁለንተና እድገት ላይ አሉታዊ ተጽዕኖ የሚያሳርፉ ነገሮችን እንደ ጨዋታን ለመዝናኛ እየቆጠርን እየተቀባበልናቸው ያለነው። ከዚህ አኳያ አንደኛውና መሰረታዊ ነገር የሚሆነው ህግና ደንቡን ጠበቅ አድርጎ ማየት መሄድ የሚገባ ይመስለኛል። ሁለተኛው የመማማሪያ መድረኮች የግንዛቤ መጨበጫዎች መፈጠር መቻል አለባቸው። ልክ ያልሆኑ ነገሮች ተለመዱ ቁጥር ልክ የሆኑትን እየጣልን እንድንሄድ የምንገደድበት ሰፊ መንገድ ይፈጥራል የሚል ስጋት አለንእና እና ከዛ አኳያ ማስተማር፣ መቀስቀስ እንደገናም ደግሞ የበለጠ ህጎችን ማጥበቅ የሚያስፈልግበት ይመስለኛል። እንደ ወላጅም ደግሞ ልጄ ምንድነው ወደ ሚዲያው ሳመጣው ለምን አላማ ነው የሚለውን ነገር እያንዳንድ ወላጅም ኃላፊነት መውሰድ ያለበት ይመስለኛል። ከዚህ ከህግ ተጠያቂነቱ በተጨማሪ የተባበሩት መንግስታት የህጻናት መርጃ ድርጅት በመጽሐሩ ዩኒሴፍ ባወጣው መመሪያ ህጻናትና አዳጊዎች ወደ ብዙኃን መገናኛዎች ሲቀርቡ ወላጆች የልጆቻቸው መጻይ ጊዜ በውል አስበውበት ፈቃዳቸውን መስጠት እንደሚኖርባቸው ያስጠነቅቃል። በህጻናትና አዳጊዎች ላይ የሚሰሩ ተቋማትና የመንግስት አካላትም ለጉዳዩ ትኩረት በመስጠት አካሄዱን የሚያድርቅና የሚገራ የክትትልና ድጋፍ ስራ ሊሰሩ እንደሚገባም የአሜሪካ ድምፅ ያናገራቸው ባለሙያዎች አመልክተዋል። የአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። በዜማው ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ቀጣዩ ዘገባ እናልፋለን። ስለ ጋዜጠኞች የአእምሮ ጤና ያልተነገሩ እውነቶች። በርካታ ጥናቶች ጋዜጠኞች የሚሰሯቸው ዜናዎችና ዘገባዎችን ተከትሎ በኢንተርኔትና ከኢንተርኔት ውጭ በሚደርስባቸው ጥቃት ለአይምሮ ህመም እንደሚጋለጡ ያመለክታሉ። በኢትዮጵያ የሚካሄዱ ግጭቶች፣ የተፈጥሮ አደጋዎችና የሰብአዊ መብት ጥሰቶች በህብረተሰቡ ላይ የሚያስከትሉትን ስቃይ የሚዘግቡ ጋዜጠኞችም በስራቸው ምክንያት ለጭንቀት መረበሽና እንቅልፍ ማጣት እንደሚዳረጉ ገልጸው የሚዲያ ተቋማት የጋዜጠኞችን የአእምሮ ጤና ችግር ለመቅረፍ እርምጃ እንዲወስዱም ጠይቀዋል። ስመኝሽ የቆየ በዚህ ዙሪያ በኢትዮጵያ የሚሰሩ ጋዜጠኞችንና ባለሙያዎችን አነጋግራ ተከታዩን አዘጋጅታለች። እስራኤል በጋዛ በምታካሂደው መጠነ ሰፊ ጥቃት እየተባባሰ የሄደው ሰብአዊ ቀውስ ከሁለት ዓመት በላይ ያስቆጠረው የዩክሬንና የሩሲያ ጦርነት ያስከተለው ውድመት፣ በዲሞክራቲክ ሪፐብሊክ ኮንጎና በሱዳን የቀጠለውን ጦርነት ጨምሮ በተለያዩ የአፍሪካ ሀገራት የሚካሄዱ ግጭቶች፣ አደጋዎች፣ መፈናቀሎችና ቀውሶች አብዛኛውን የዜና ሰዓት የሚሸፍኑ ዘገባዎች ናቸው። እነዚህ ቀውሶች በሰዎች ላይ የሚያስከትሉትን ስቃይ ጨምሮ የተለያዩ ውስብስብና አስቸጋሪ ርዕሰ ጉዳዮችን እየተከታተሉ ለህዝብ የሚያደርሱት ደግሞ ጋዜጠኞች ናቸው። በዚህ ምክንያት ጋዜጠኞች ለከፍተኛ ጭንቀት፣ ድብርት፣ የእንቅልፍና የአመጋገብ መዛባት እንዲሁም ድህረ አደጋ ውጥረት ወይም ፒቲኤስዲ የተሰኘ የአእምሮ ጭንቀት በሽታ እንደሚጋለጡ ጥናቶች ያመለክታሉ። ካሳዬ ዳምጤ ላለፉት ስምንት ዓመታት በሰራችባቸው የተለያዩ ሚዲያዎች በኢትዮጵያ የሚካሄዱ ወቅታዊ ግጭቶችና የፖለቲካ አለመረጋጋቶች ያስከተሏቸውን ተጽዕኖዎች እየተከታተለች ስትዘግብ የሚፈጥርባትን ስሜት እንዲት ገልጻለች። ነቶቹ ሲፈጠሩ እንደ ሰው የሚሰማን ነገር አለ። ሰው ስንሆን ኤምፓት የሚሰማናል የምናናገራቸው ሰዎች ያሉበት ሁኔታ የነሱ ስቶሪ እኛም ላይ ተጽዕኖ ያሳድር እና ዜናውን እየሰራን ያለን ከሰራንም በኋላ በጣም ፈጽኖ ያሳድሩብናል። ለአንዳንዶቹ ባልደረቦቻችን የአምሮ ጤና እክልም ሲገጥማቸው እናያለን። ከሳይ በጥር ወር በአማራ ክልል ሰሜን ጎጃም ዞን መራዊ ከተማ በተፈጸመ ጥቃት ንጹሐን ዜጎች ሲገደሉ ከጥቃቱ የተረፉ ሰዎችንና የአይንማኞችን አነጋግራለች። በሰሜን ሸዋ ዞን የካቲት ወር ላይ በአንድ አይሱዙ የጭነት ተሽከርካሪ ላይ በተፈጸመ የድሮን ጥቃት በርካታ ሰዎች ሲገደሉም ተጎጂዎችንና የአካባቢውን ነዋሪዎች አነጋግራ ዘገባውን አጋርታለች። ዘገባዎቹን ለሕዝብ ለማድረስ የሰበሰበቻቸው መረጃዎች ታዲያ ከፍተኛ የአይምሮ መረበሽ አስከትሎባታል። በተለይ አይን ማኞቹ ዲስክራይብ የሚያደርጉት ሁነት በጣም ለመስማት የሚዘገንን ነበር። እንዴት እንደተገደሉ ሰዎቹ ዘመዶቻቸው እንዴት እንደተገደሉ በምን ሁኔታ በማን መንገዱ ላይ የነበረው ሁነት ምን ይመስላል? አስክሪናቸው እንዴት ነበር፣ አስፋልት ዳር ተደራርቦ የተጠመጠው ደማቸው ፈሶ ወዴት ሄደ የሚሉ በጣም ለመግለጽ የሚከብዱ ዘግናኝ የሆኑ ሁነቶችን ሲጠቅሱ ነበርና እነሱ በጣም ከባድ ተጽዕኖን ያሳደረብኝ፣ ከአይኔም መውጣት አልቻለም ዲስክራይብ ያደረጉልኝ ሁነት እና እሱን ተሸክሜ ዘገባውን መስራት አለብኝ። በጣም ከባድ ነበር። በትግራይ ቴሌቪዥን ውስጥ የምትሰራው አብሪሃ ካህሳይም በጋዜጠኝነት ሙያ አስራ አምስት አመታትን አስቆጥራለች። ለሁለት ዓመት በሰሜን ኢትዮጵያ በተካሄደው ጦርነት በትግራይ ክልል ውስጥ የደረሰውን ውድመት በምትዘግብበት ወቅት የደረሰባት የስነ ልቦና ጉዳት ግን በቃላት ሊገለጽ የማይችል ነው ትላለች። ለምሳሌ አይደር አካባቢ ጦርነቱ ጊዜ ትምህርት ቤት ላይ የደረሰ ጊዜ የተመታ አንድ ትምህርት ቤት ውስጥ ነበር እና ህጻናቶቹ ሞተዋል ኦልሬዲ ህይወታቸው አልፈዋል እና ቀርጬ ኢንተርቪው በአካባቢ ያለው ሰው ቀርጬ ሲመለስ በጣም ነው ያመመኝ። ምክንያቱም እናት ነኝም ጋዜጠኛም ጽመነኝ እና እንደእናትነቴ ተሰምሰኛል። በጦርነቱ ወቅቱ ላይ በጣም ብዙ ነገር አሳልፍ ያለው አንድ ጊዜም በፆታዊ ጥቃት የተጎዱ ሰዎች አይደር ህዘ ነበርና እዛ ተመልሼ ፕሮግራሙ ሲሰራ ሲገገኝቸው ደግሞ ሌላ ቁስ ይፈጠረብኝ። ከዛ ቤት ስሄድ አመመኝ። ራሴ አለመረጋጋት ነበር። በጣም ፍረበሻለሽ። እንደ ባለሙያ ጋዜጠኞች በዓለም ላይ ያለማቋረጥ የሚከሰቱ አሳዛኝና አሰቃቂ ሁነቶችን ወይም ታሪኮችን የሚዘግቡት ከሚዲያ ኢንዱስትሪው አቅም ማነስ ጋር ተያይዞ የሚፈጠሩ የስራ ጫናዎችን የደሞዝ ማነስና እርግጠኛ ያልሆነ የወደፊት እጣ ፈንታ ተቋቁመው ነው። ለምሳሌ አብሪሃ ትግራይ ክልል ጦርነት ላይ በነበረበት ወቅት ደሞዝ አልነበራትም። ምንም ነገር ደሞዝ አልነበረም። ምንም አልነበረም። ሰብአዊ እርዳታም አልነበረም። ምንም ነገር አልነበረም በዛ ወቅት እና ዝም ብለን ነው የምንሰራው። ያለ ደሞዝ ነው የምንሰራው። ለታክሲን የለሽም። በእግርሽ ነው የምትሄጂው። ድካማ አለ። ከዛ ሰርተሽ ትመለሺ ቤትሽ ምንም ነገር የለም። ለልጆችሽ የምሰጫቸው ምንም ነገር የለም። ስራሽ ውለሽ ስትመለሽ ቤትሽ ጨላማ ነው። ስለዚህ ብዙ ነገር አሳልፍ ያለው ጋዜጠኞች የሚዘግቧቸው ዜናዎች የሚያደርሱባቸው የስሜት ጫና በዘገባዎቻቸው ላይ እንዳይንጸባረቅ ጥንቃቄ ማድረግ የሙያው ስነ ምግባር ያስገድዳቸዋል። በመሆኑም ስሜታቸውን ከዘገባው ለማውጣትና ሚዛናዊ በሆነ መንገድ ለህዝብ ለማድረስ ከፍተኛ ጥንቃቄ እንደሚያደርጉ ይገልጻሉ። ለዚያም ሚዲያው ውስጥ በተዋረድ የሚያገለግሉ አዘጋጆችና የአርትዖት ባለሙያዎች ትልቅ ሚና ይኖራቸዋል። በሕክምናና ስፖርት ዙሪያ ጽሁፎችን በማጋራት የሚታወቀው የሕክምና ባለሙያና የአይምሮ ጤና ተሟጋች ዶክተር ብሩ ገነነ እንደሚለው ጋዜጠኞች በስራቸው ምክንያት በተደጋጋሚ የሚሰሟቸው መልካም ያልሆኑ ዜናዎች ከስራው ባህሪ ጋር ተዳምሮ የአይምሮ ጤናቸውን አደጋ ላይ ይጥለዋል። ጋዜጠኞች ከስራቸው ባህሪ አንጻር በተደጋጋሚ ዜናዎችን ይከታተላሉ። ትንሽ የሚረብሹ ምስሎችን ያሉ ይመለከታሉና እነዚህ ከፍተኛ የሆነ ጭንቀት ሊፈጥሩባቸው ይችላሉ፣ ግባት ውስጥ ሊከቷቸው ይችላሉ። ከዛ በተጨማሪ ደግሞ ሰዎች ታሪኮቻቸውን በሚነግሯቸው ጊዜ ራሱ ያንን እነሱ ወደ ራሳቸው ኢንተርናላይዝ አድርገው ወደ ውስጣቸው አምጥተው የሚደርስባቸው ሌላ ተጨማሪ ጫና ሊኖር ይችላል እና ሄደው ደግሞ በአካልም ሪፖርት የሚያደርጉ ከሆነ ለምሳሌ ከትራውማ ጋር የተያያዘ ወይም ደግሞ ሰቆቃ ጋር የተያያዙ የአእምሮ ችግሮች ሊደርስባቸው ይችላል። ለምሳሌ ፒቲኤስዲ የምንለው ገራ፣ አደጋ፣ ሰቆቃን የመሳሰሉ ጫናዎች ሊደርሱባቸው የሚችልባቸው እድሎችም ሰፊ ነው እና በጣም ዜናን በተለይ ደግሞ የሚረብሹ ዜናዎችን በተደጋጋሚ እና ለረጅም ጊዜ መመልከት እዛ ላይ አክቲቭ ሆኖ ኢንቮልቭድ መሆን ለተለያዩ ጫናዎች ሊያሳድር ይችላል። ዶክተር ብሩክ በጋዜጠኝነት ስራው ምክንያት በጭንቀትና በድባቴ የተጠቁ በርካታ ጋዜጠኞችን ያገኛል። በሚዘግቧቸው ዘገባዎች ምክንያት ስለ ማህበረሰቡና ስለ ዓለም ያላቸው አመለካከት ሲቀየርም አይቷል። በአይምሮ ጤናቸው ላይ የሚደርሰውን ጫና መቋቋም አቅቷቸው ስራቸውን የለቀቁ ወይም የቀየሩ በርካታ ጋዜጠኞችን ያውቃል። እሱ እንደሚለው ጋዜጠኞች በየዕለቱ ከሚከታተሏቸው ከፍተኛ መጠን ያላቸው አሉታዊ መረጃዎች በተጨማሪ በሚያጋሯቸው መረጃዎች ምክንያት በማህበራዊ መገናኛና በሌሎች መንገዶች የሚደርሱባቸው ጥቃቶችም ለተጨማሪ የአይምሮ ጤና ችግር ያጋልጧቸዋል። ማህበራዊ ሚዲያ ላይ የሚሰሩ ጋዜጠኞችን አታክ በሚያደርጉበት ጊዜ በቀጥታ ነው እነሱን ተጽዕኖ የሚያሳድርባቸው። በተለያዩ መንገዶች ሊሰደቡ ይችላሉ፣ ስቶክ ሊደረጉ ይችላሉ፣ ወይም ደግሞ እያንዳንዱ እንቅስቃሴያቸውን በዲጂታሊ ሊከታተሉባቸው ሁኔታ ውስጥ ሊኖር ይችላሉ። ቤተሰቦቻቸው ላይ የሚደርስ ጫና ሊኖር ይችላል። የራሳቸውን ፐርሰናል ኢንፎርሜሽን ሊያጋሩባቸው ይችላሉ። ስለዚህ እነዚህ ሁሉ በጣም ከፍተኛ የሆነ ጭንቀት ውስጥ ባት ግራ መጋባት ውስጥ ራሱን የማግለል ሁኔታ ውስጥ ሊከቷቸው ይችላል እና እነዚህም ሌሎች የምናስተላቸው ነገሮች ናቸው። ማህበራዊ ሚዲያ እንቅስቃሴዎቻቸውን በእነዚህ አይነት ምክንያቶች የደደቡ ወይም ደግሞ ወደ ሌላ ማህበራዊ ሚዲያ ሙቪ ያደረጉ አካውንታቸውን የቀየሩ ሰዎች በርካታ ናቸው የማውቃቸው። በተለይ በማህበራዊ ትስስር ገጾች አማካኝነት ጋዜጠኞች ላይ የሚሰነዘሩ ጥቃቶች በማንነት ላይ ያነጣጠሩ መሆናቸውን የምትገልጸው ካሳይም የጫናውን ክብደት ታስረዳለች። ለራሴ ግብዓት እንዲሆነኝ ለኤክስፐሪመንት በሚል በምሰራቸው ዘገባዎች ላይ ኮሜንቶቹን የተወሰነ ለማየት ሞክራለሁ እና አሁን ባለው የኢትዮጵያ ፖለቲካ ውጥንቅጥ እንደተረዳሁት እውነት አንጻራዊ ነው፣ በጣም አንጻራዊ ነው። ማን የሰራውን ዘገባ የሚለው ደግሞ ከዘገባው በላይ ትኩረት ይሰጠዋል። እኛ ሀገር በተለይ ዘግባውን የሰራው ሰው ማንነቱ ከታወቀ ለምሳሌ ስሙ፣ ብሔር፣ ማንነቱ ሃይማኖቱ ከሆነ ጾታን ጨምሮ ዘገባውን ወይም ኮንተንቱን ይዞ ገንቢ ግብዓት ከመስጠት ይልቅ ማንነቶቹን አታክ የማድረግ ነገር አለ። በጣም የሚከባብዱ ስሞች ይሰጣሉ፣ ይለጠፋሉ። ስምን የሚያጎድፉ የሚዘልፉ ነገሮችን የመለጠፍ ነገር በጣም ተለምዷል። ጋዜጠኞች በስራቸው ምክንያት ባይምሮ ጤናቸው ላይ የሚደርሰውን ችግር የበለጠ አዳጋች የሚያደርገው አብዛኞቹ የሚዲያ ተቋማት በግንዛቤ ጥረት ወይም በአቅም ውሱንነት ምክንያት ችግሩን አውቀው ድጋፍ አለማድረጋቸው መሆኑን ባለሙያዎቹ ይስማሙበታል። ካሳዬ በደንብ ጥራት ቢያስፈልገውም ግን እስካሁን ባለኝ የስራ ልምድና ኦብዘርቬሽን በተለይ ሀገር ውስጥ ያሉ ሚዲያዎች ጋዜጠኞች ላይ የሚደርሰውን የአእምሮ እክል አይረዱትም ብሎ በእርግጠኝነት መናገር ይቻላል። በቃ ምንም ስሜት እንደሌለን ተደርጎ ነው የሚታሰበው። ስለዚህ የምንሰራቸው ዘገባዎች እኛ ጋ ምንም የሚያደርሱት ተጽዕኖ የለም። በቃ ቢዝነስ አዝዣል። ነገም የሚፈጠር ነገር ካለ እንድንሰራ ነው የሚፈልጉት እንጂ በቅርበት ጋዜጠኛውን አነጋግሮ ምን አይነት ተጽዕኖ ደረሰበት፣ ምን አይነት እገዛ እርዳታ ሊያስፈልገው ይችላል የሚለውን የመነጋገር አዝማሚያ አላየሁም። ከቅርብ ጊዜ ወዲህ ችግሩን እያስተዋሉ የመጡ የጋዜጠኞች ማህበራት የተለያዩ ስልጠናዎችን በማዘጋጀት ግንዛቤ ለመፍጠር እየተንቀሳቀሱ መሆናቸውን ዶክተር ብሩክ ይገልጻል። በአጠቃላይ ከሚዲያ አንጻር ይሄ ነው የሚባል የተመለከትኩት አክቲቭ የሆነ ሰፖርት ሲስተም ወይም ደግሞ ኮፕ ማድረጊያ መንገዶች የሉም። ግን በተወሰነ መንገድ ማህበራት እንቅስቃሴዎች ሲያደርጉ፣ ሴሚናሮች ወይም ደግሞ ዌቢናሮች በዲጂታል ሴሚናሮች ሲዘጋጁ ሰፖርት ሲስተም ለመዘርጋት ጥረት ሲደረጉና ልምድ ነው የማካፈል እንቅስቃሴዎችን ተመልክቻለሁ። በተወሰነ መልኩ አብሪሃ የተመሳሳይ እንቅስቃሴ ተጠቃሚ ናት። የኢትዮጵያ የሴት ጋዜጠኞች ማህበር በትግራይ ክልል አስከፊውን ጦርነት ይዘግቡ የነበሩ ጋዜጠኞች ከደረሰባቸው የአይምሮ ጠባሳ እንዲፈወሱና ስራቸውን መቀጠል እንዲችሉ የሰጠውን ስልጠና መውሰዷ ከስነ ልቦና ጉዳት እንድታገግም እንደረዳት ትናገራለች። ኢትዮጵያ ጋዜጠኞች ማህበር መቀሌ ላይ መቁሰው ነበርና ከአይደር ሪፈራል ሆስፒታል የስነ ልቦና ባለሙያዎች ተባብሮ የሁለት ቀን ስልጠና ነበር መቀሌ ላይ። እንዴት ራሳችሁ ትሪት አድርጋላችሁ የሚል ስልጠና ነበርና በጣም ብዙ ነገር አግኝቻለሁ። ከጓደኞች ጋር ደግሞ ነገ ሌላ ቀን ነው፣ ሁሉ ነገር ያልፋል፣ እንደነበረ ይስተካከላል ብለን እንማከራለን። ከሳይም ይህ አይነት ከአእምሮ ጤና ጋር የተያያዘ ስልጠና በሁሉም የሚዲያ ተቋማት መኖር አለበት ትላለች። የሚደርስበትን ነገር አስቀድሞ ጋዜጠኛው አንደርስታንድ ማድረግ አለበት። በዚህ ደግሞ ሚዲያዎች እና ሚዲያ ላይ የሚሰሩ ተቋማት እንደዚህ አይነት ዘገባዎችን የሚሰሩ ጋዜጠኞች ምን አይነት የአእምሮ ጤና እክል ሊደርስባቸው እንደሚችል፣ ምን አይነት ሁኔታዎች ሲፈጠሩ ምን ማድረግ አለባቸው ነው የሚለውን አስቀድመው በስልጠናዎችና በሌሎች ተያዥ ነገሮች ማሳወቅ፣ ግንዛቤ መፍጠር ይኖርባቸዋል። በዚህ ሀሳብ የሚስማማው ዶክተር ብሩክም የሚዲያ ተቋማትና የጋዜጠኛ ማህበራት ያለባቸውን ኃላፊነት እንዲወጡ ይጠይቃል። ያው የተመቸ የስራ ኢንቫይሮመንትን መፍጠር ጫናን መቀነስ፣ እረፍት በሚያስፈልግበት ወቅት ለሰራተኞች እረፍትን መስጠት፣ ሕክምና ካስፈልጋቸውም ሕክምና እንዲፈጠን ማድረግ። በማህበራት ደግሞ ጋዜጠኞች ራሳቸው ተደራጅተው እርስ በእርስ መረጋጋት እና መነጋገር፣ ግንዛቤ ማስጨበቻ ሴሚናሮች፣ ኤክስፔሪያንስ ሼሪንግ ፕሮግራሞች ማዘጋጀት፣ እንደዚህም ደግሞ ከጤና ባለሙያዎች ጋር ከሜንታል ሄልዝ ላይ አእምሮ ጤና ላይ ከሚሳሉ ፕሮፌሽናሎች ጋር ሊንክን በመፍጠር እነሱም ሴሚናሮች እንዲሰጡ ካፓሲቲ ቢል እንዲያደርጉ መርዳት ከ80 እስከ መቶ በመቶ የሚሆኑ ጋዜጠኞች በስራቸው ምክንያት ላይምሮ ጠባሳ ለሚዳርጉ ክስተቶች እንደሚጋለጡ ኒውዮርክ የሚገኘው ኮሎምቢያ ዩኒቨርሲቲ ያቋቋመው ዳርት የተሰኘ የጋዜጠኞች ማዕከል ያካሄደው ጥናት ያመለክታል። በጋዜጠኝነት ትምህርት ቤቶችና በዜና ክፍሎች ውስጥ ስለ አይምሮ ጤና ትምህርት መስጠት፣ የአቻ ድጋፎችን ማመቻቸትና እረፍት እንዲወስዱ ማበረታታት የሚዲያ ተቋማትና ማህበራት ሊወስዷቸው ከሚገቡ እርምጃዎች መካከል ጥቂቶቹ መሆናቸውም ተገልጿል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮቻችን እየተከታተላችሁ ያላችሁት በሁለት ሳምንት አንድ ጊዜ ወደ እናንተ የሚደርሰውን የመስተዋት ዝግጅታችን ነው። ስለ ጋዜጠኞች የአእምሮ ጤና የተመለከተውን ዝግጅት ነው አድምጣችሁ የተመለስ ነው። አሁን ደግሞ ወደ ምሽቱ የመጨረሻ ዝግጅት ልውሰዳችሁ። ሀገር በቀል የትምህርት መፍትሄዎች እንዲዳብሩ ስለሚሠራው ተቋም ይመለከታል። ሩት ኤንድ ዊንግስ ከአራት ዓመታት በፊት በሕክምናውና በትምህርት ዘርፍ ላይ ሲሰሩ በቆዩ የትዳር አጋሮች አማካኝነት የተመሠረተ ገባሬ ሰናይ የተቋም ነው። የተቋሙ አጋር መሥራችና እና የቦርድ አባል ዶክተር ሰርካለም ግርማ በተለያዩ ጥናቶችና ምርምሮች ላይ አተኩሮ ሲሠራ በቆየው ኤሊክሰር የተሰኘ የግሌ ምርምር ተቋም በኩል የተገነዘቧቸው ማኅበራዊ ተግዳሮቶችና የመፍትሔ ክፍተቶች ለሩት ኤንድ ዊንግስ መመስረት መነሻ መሆናቸውን ይናገራሉ። ዶክተር ሰርካለም ተቋሙ የግብረገብ ትምህርት በሥርዓተ ትምህርት ውስጥ እንዲካተት ጥረት ያደርጋል ብለዋል። በተጨማሪም የምልክት ቋንቋ በአገር አቀፍ ደረጃ የሥራ መገልገያ እንዲሆንና መስማት የተሳናቸውም በተለያዩ ዘርፎች ውስጥ የሥራ ዕድል እንዲያገኙ እየሰራ መሆኑን አመልክተዋል። ኤደን ገረመ በዚህ ጉዳይ ላይ ተከታዩን ዘገባ አሰናርታለች። ይህንን ድርጅት ስንከፍተው በዋነኝነት ብዙ በማህበረሰብ ደረጃ የምናያቸው ብዙ ችግሮች አሉ። እንደዚህ በተቋም ውስጥ ደግሞ ሆነሽ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢቱ የአስተዋጽኦ ታደርጊያለሽ ብዙ ነገር ላይ ግን ደግሞ እንደዚህ ቢሆን እኮ ይህ ችግር በዚህ መልኩ ይፈታል ብለሹ ጊዜ ጥያቄ የሚሆኑሽ ነገሮች አሉ። ከአሰራርም ደረጃ አካባቢ ሊሆን ይችላል ወይ ደግሞ ይህንን ችግር ይህን ማህበራዊ ችግር በዚህ መልኩ ብናረገው ከስር መሰረቱ ሊቀረፍ ይችላል ብለሽ የምታስቢያቸው ነገሮች አሉ። ሩት ኤን ዊንግስ ገባሬ ሰናይ ተቋም ኤሊክስር ከተሰኘ የጥናትና ምርምር ተቋማቸው ከሚገኝ ሰላሳ ከመቶ ገቢ በመደጎም ስራውን መጀመሩን የገለጡት ዶክተር ሰርካለም በዋናነት በትምህርቱ ዘርፍ ላይ ሀገር በቀል እውቀትን ለማዳበር ትኩረት አድርጎ እንደሚንቀሳቀስ ይናገራሉ። ብዙ ጊዜ ስንሰራ በዓለም አቀፍ ተቋም የሚሆን በሌሎችም ተቋም ካለን ልምንድኛ ችግሮች ብዙ ጊዜ ያው ውስብስብ ናቸው። የሚፈበት መንገድ ብዙ ጊዜ ወይ ተቋም ላይ ያተኩራል፣ ወይ ማህበረሰብ ላይ ያተኩራል፣ ወይ ግለሰብ ላይ ያተኩራል። እኛ የምናስበው ችግሮች ይፈታሉ፣ ማህበራዊ ችግሮች ይፈታሉ ብለን የምናስበው ሶስቱ ነገሮች አብረው ሲተሳሰሩ ነው። ግለሰብ መኖር አለበት። ትልቅ ችግር ለመፍታት የሚሆኑ ስልጣኔን ለማራመድ ግለሰቡ ትልቅ ሚና አለው። ይህንኑ ደግሞ ከዚሁ ያልተናነሰ ደግሞ ማህበረሰቡ ትልቅ ሚና አለው። ከዚሁ ደግሞ ያልተናነሰ ተቋማት ትልቅ ሚና አላቸው። ስለዚህ ሶስቱን አብረን ካላስተሳሰርን ችግር አይፈትም። ሰ የማህበረሰብን አቅም ማጎልበት አለብን። የግለሰብን አቅም ማጎልበት አለብን። እንደ ቀጣይነት ደግሞ እንዲኖሩ ተቋማትም በተመሳሳይ መልኩ አቅማቸው ነው። ማንኛውንም ፕሮጀክት ስንሰራ ሶስቱንም ነገሮች አብረን አርገን የምንሰራው። ዶክተር ሰርካለም ሩት ኤንድ ዊንግስ በትምህርቱ ዘርፍ ላይ ትኩረት ካደረገባቸውና ካስመዘገባቸው ድሎች መካከል የግብረ ገብ ትምህርት በድጋሚ በትምህርት ስርዓት ውስጥ እንዲካተት መስራት አንዱ መሆኑን ይናገራሉ። ኢትዮጵያ ትምህርት ስርዓት ያው የግብረ ገብ ትምህርት በፊት በተለይ በነበሩት ስርዓቶች የግብረ ገብ ትምህርት ላልተካተተ ባለፉት ሀያ እንደዚህ አመታት በላይ አሁን ግን በዚህ አዲስ በተደረገው የስርዓተ ትምህርት ግን እንዲካተት አድርገናል እና እንዲካተት ደግሞ እንደ ግለሰብም እንደተቋሙ አስተዋጽኦ አድርገናል። የጀመርነው እኛ በአንድ ልጅ ከሶስት ዓመት እስከ አስራ ስምንት ዓመት ድረስ እስኪሆነው ድረስ የሞራል ትምህርት የምንሰጥበት በራሳችን ተነሳሽነት ማለት ነው የስርዓተ ትምህርት አዘጋጅተናል። አሁን ግን ወደ ተቋማዊ ግን ስናደርገው ሲንድንግ ስንጀምር ግን ይሄ ያልኩሽ ነገር የጀመርነው እንደ አስር ዓመት ከዛ በላይ ሆንና ያው ልጆቻችን ምክንያት ሆነውን ለነሱም ግን ደግሞ ሰፋ ደግሞ አድርገን በተለይ ልክ ክረምት ላይ ትምህርት ሲዘጋ የተወሰኑ ልጆችን አብረን እንደዚህ ወላጆች ጋር ሆነን የምንሰጠው ነበር። በዛ መልክ የሞከርነው እያደገ እየጎለበተ የመጣ አሁን ግን የበለጠ ተቋሙ ያደረግነው በዚህ በሮች ሲንግስ እኛ ምንድን እንደ ዋና ፕሮጀክት ወይም ፍላግሽፕ ፕሮግራማችን ብለን ፕሮጀክታችን ብለን የሚይዘው አንዱ እሱ ነው። በተመሳሳይ ተቋሙ በትምህርቱ ዘርፍ አካል ጉዳተኞችን ማካተት ላይ ትኩረት አድርጎ እንደሚሰራ የገለጹት ዶክተር ስርካለም በተለይም መስማት የተሳናቸው ልጆችን የሚያሳድጉ ወላጆችና ቤተሰቦች ቋንቋውን መናገር እንዲችሉ ከማስተማር ባለፈም የምልክት ቋንቋም ሀገራዊ የስራ ቋንቋ እንዲሆንና መስማት የተሳናቸው በተለያዩ የስራ መስኮች ላይ እንዲሳተፉ ለማድረግ ተቋማቸው እየጣረ መሆኑን ይገልጻሉ። ምልክት ቋንቋ እንዳንዴ ስራ ቋንቋ ኢትዮጵያ እንድትቀበልም ብዙ ሀገራት ተቀብለዋል። በዚህ ጎረቤት ሀገር ኬንያ ተቀብላለች። ወደ ሰማንያ ሀገራት በአለማችን ውስጥ ተቀብለዋል። ስለዚህ አንድ ሰው ተምሮ መስማት የተሳነው ስራ ማግኘት ይችላል። እኛ ሀገር ግን እንደዛ የለም። ሰው እሱን ለማድረግ ሞክረን ነበር፣ ግን ስንሄድ አሁን አንድ የገጠመን ቻለኝ ምንድን ነው? ይሄ ለምሳሌ ይሄ የሚመለከተው መጀመሪያ ይሄ ከሌን ተቋቁም ትባያለሽ። ለምሳሌ ትምህርት ሚኒስቴር። ትምህርት ሚኒስቴር ደግሞ ስትሄጂ፣ አይ ይሄ ጉዳይ አካል ጉዳተኞች ጉዳይ የሚመለከተው የማህበራዊ ጉዳይ ሚኒስቴር ነው። እዛ ደግሞ ስለዚህ ብዙ ስራ ይፈልጋል። ግን ለውጥ ግን የምንፈልገው ለውጥ ግን ለማምጣት ግን የሶስቱ አካላት በጥምረት መስራታቸው ነው። ሶስቱ ለመስራቱ ግን ወሳኝ ነገር ነው ማለት ነው። ሩት ኤንድ ዊንግስ ፕሮጀክት መርሲ ከተሰኘ ከሌላ ገባሬ ሰናይ ተቋም ጋር በመተባበር ሁሉን አቀፍ የገጠር ልማት ስራዎች ላይ በትምህርቱ ዘርፍ እየሰራም ይገኛል። የትምህርት ስርዓቱ አተገባበር ላይ እናግዛለን፣ ጥናት በተደገፈ መልኩ ማለት ነው። ከዛ ተጨማሪ ደግሞ የመምህራንን አቅም ግንባታ ላይ በደንብ እንሳተፋለን። እንደዚሁም ደግሞ ብዙ ጊዜ የትምህርት ጥራት ለማሻሻል ሲባል ብዙ ጊዜ የሚታየው ይሄ አሰስመንቱ የምዘና ብዙ ጊዜ አንሰር አሁን የእነሱ የምዘና ስርዓታቸውን በደንብ ቀጣይነት እና ተከታታይነት ያለው እንዲሆኑ በማድረግ አሁን በተለይ ኛ ክልል ከነሱ ጋር መስራት ከጀመረም ወደ ሁለት ዓመት ሆኖናል። አሁ ውጤት እያዩበት ያለ በጣም ብዙ ውጤት እያዩበት ያለው ብዙ ተማሪዎቻቸውን ማሳለፍ የቻሉበት ያው ከትምህርት ጥራት ጋር ተያይዞ ያሉትን ነገሮች እየቀረፉ ያሉበት ነው። ያው በቀጣይ ማረ ነው የሩት ኤንድ ዊንግስ አጋር መስራች ዶክተር ሰርካለም ግርማ ተቋማቸው በቀጣይ የጀመራቸውን ሀገር በቃል የመፍትሄ ሀሳቦች አፍላቂነትና አካቶ ትምህርት ስርዓት እንቅስቃሴዎች ላይ በሰፊው ጥረቱን እንደሚቀጥል አጋርቶኛል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደን ገረመው አድማጮቻችን የተለያዩ ማኅበራዊ ጉዳዮችን የዳሰስንበት የምሽቱ መስተዋት መሰናዷችን ይህን ይመስል ነበር። ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የተላለፍ የቆየው የውድ ምሽት የመስተዋት መሰናዷችንም በዚሁ ይጠናቀቃል። እያስተናገድኳችሁ አብሬያችሁ ያመሸው ታስማማየ ነው ነበርኩ። የምንሰናበታችሁ የነዋይ ደበበን የበረሃ አውሎ ንፋስ የተሰኘውን ተወዳጅ ሙዚቃ በመጋበዝ ይሆናል። በእኔ በኩል በዚሁ የተሰናበትኩ፣ መልካም ምሽት ይሆንላችሁ።